the voice of America. እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በፊፋ የተፈጠረው ቀውስና የፕሬዝደንቱ ሴፕ ብላተር ከኃላፊነት ለመልቀቅ መወሰን ከፍተኛ ትኩረት ስቧል። ሴፕ ብላተር ለአምስተኛ ጊዜ በተመረጡበት ጉባኤ ላይ የተሳተፉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ጁኔይዲ ባሻ ቲልሞ ድምፅ ከሰጡት የብሔራዊ ፌዴሬሽኖች መሪዎች መካከል አንዱ ናቸው። አፍሪካ በብላተር አመራር ያገኘችው ጥቅም በገንዘብ የሚቆጠር በአይንም የሚታይ መሆኑን አብራርተዋል። ለምሳሌ በአመት ሁለት መቶ ሀምሳ ሺህ ዶላር የነበረው የኢትዮጵያ እግር ኳስ ፌዴሬሽን ድርሻ ሰባት መቶ ሀምሳ ሺህ ዶላር መድረሱን አስረድተዋል። ሴፕ ብላተር ከኃላፊነት ለመልቀቅ የደረሱበትን ውሳኔም የተጠበቀ አልነበረም ብለዋል። ከባልደረባችን እስክንድር ፍሬው ጋር ባደረጉት ውይይት ዝግጅቱ ይቀጥላል። ተመረጡ እናንተም ነበራችሁ ምርጫው ላይ። ሴፕ ብላተር ድርጅቱን ወደ ተሻለ አቅጣጫ እንደሚመሩ ንግግር አደረጉ። ከአራት ቀናት በኋላ ያልተጠበቀ ጋዜጣዊ መግለጫ ጠሩ። ጋዜጣዊ መግለጫው እንዲያውም በፕሮግራም የተያዘ አልነበረም ነው የሚለው ከዛም ከጥቂት ወራት በኋላ አካላፊነታቸው እንደሚለቁ ተናገሩ። ይሄን ጠብቀውት ነበር እርሶ? አልጠበቁ አልጠበቅንም። ምክንያቱም ምርጫ ተብለን ተጠራን፣ ምርጫ ተፈጸመ። ከዚህ ጀምሮ ፕሬዚዳንቱ እቀጥላለሁ አሉ። አብረን እንሰራለን ብለው ቃለ መሃላ እኛው ተፈጸሙ። ስለዚህ እኛም ከዛ በተረፈ ግን የሰክሬት ሚስጥራዊ ድምጽ ስለሆነ እያንዳንዱ ሰው በእጁ የተከተተ ነው ብሎ መናገር ስለማይቻል ነው። ግን ከደጅም ሲወጣ በግልም ከሚናገረው በስብሰባ በአፍሪካን ስብሰባ ላይ ከሚገለጸው ስናይ ግን ሴፕ ብላተርን ለመምረጥ አፍሪካዎች የተዘጋጁ ምንም ጥርጥር የለውም። የሁሉ ድምጽ ደግሞ ዝም ብሎ አይመጣም። እዛ መቶ ሰላሳ ሶስት ድምጽ ነው ን ከቤን አሊ ጋር ፕሪንስ አሊ ጋር ሲደረገው የነበረው እዛ ሰባ ሶስት ነው የተገኘው። እዚህ መቶ ሰላሳ ሶስት የሁሉ ድምጽ ዝም ብሎ ሊመጣ አይችልም። ስለዚህ በዚህ መሰረት ሲታይ አፍሪካ ለሴፕ ብላተር ሞር ድምጻቸውን ሰጥተዋል ማለት ይቻላል። አንዳንድ ወገኖች የሚጠይቁት ጥያቄ አለ። አፍሪካና ሴፕ ብላተር ምንድን ነው ያለው? በመሀል ያለው ነገር አፍሪካ ያለ ምንድን ነው ብላተርን የበለጠ የሚደግፉት። ባለፉትም አመታት ብላተር ከአፍሪካውያን ድምጽ እንደነበራቸው ይታወቃል። ከአፍሪካ እግር ኳስ ኮንፌዴሬሽን ከካፍም፣ እንዲሁም አባላት ከሆኑት ከብሔራዊ ፌዴሬሽኖችም ጭምር ይሄ ምንድን ነው ለኔ የሚታየኝ በእውነት ለመናገር ሴ ብላተር ለምሳሌ በአፍሪካ ይዘጋጅ ተብሎ ያለማወጫ ሲደረግ ብዙ የሮፕ ወገኖች በአፍሪካ ይዘጋጅ ብሎ ነበር። አፍሪካ የማዘጋጀት አቅም የላትም የሚል ነገሮች እነሱ ነበር። እና ሲብላተር በዚህ ጊዜ ሽንጣቸውን ቀጥሮ ለአፍሪካ ተከራክረዋል ባይ ናቸው። የተለያዩ ደግሞ በአፍሪካ ውስጥ ዲቨሎፕመንት እንዲደረጉ የተለያዩ ፕሮጀክቶች እንዲኖሩ፣ የተለያዩ ስልጠናዎች እንዲኖሩ የእግር ኳስ ስልጠናዎች ኳስ። ስለዚህ ምን ማለት ነው? በእግር ኳስ ዙሪያ ልማት እንዲመጣ በአፍሪካ ከፍተኛ ስራ ሰርተዋል ነው። ይሄ ነው የአፍሪካኖች አስተሳሰብ። ሌሎች ደግሞ አፍሪካኖች ለምን እንደሚመርጧቸው ዝንባሌ እንዳላቸው ደግሞ እንደዚህ የማይረዱበት ጊዜ አለ አፍሪካ ዳ ስለሆነ የተወሰነ ነገር ስለሚሰጣቸው ነው የሚሉበት ጊዜ አለ። የተወሰነ ማለት እነዚህ ፕሮጀክቶች ራሱ በየራሳቸው አገር የማካሄድ አዝማሚያው ዝቅተኛ ስለሆነ፣ ልማቶችን የማካሄድ እንደገና ስልጠናዎችን የማካሄድ ካፓሲቲው በትንሽ ስለሆነ እንደ ሌላ አገር ሳሉ እንጂ የሚወዱት ይህም ፉትቦል መደረግ ያለበት ነው የሚሉት። ግን እንደ አፍሪካ አስተሳሰብ በፊት አልተደረገም ነው። በፊት ለአፍሪካ እንዲ ስኩነት አልተሰጠም ነው። አሁን ፈርቶትና፣ ለምሳሌ አንድ የአልጀዚራ የስፖርት ተንታኝ የጻፈውን እያየው ነበረ። በብሄራዊ በብሔራዊ ፌዴሬሽኖች የሚወደዱ ነገር ግን በእግር ኳስ አፍቃሪው የሚጠሉ ሰው ናቸው፣ ይላል የሱ ድምዳሜ ነው ይሄ። ምክንያቱም ብሔራዊ ፌዴሬሽኖች የሚወዷቸው ጥቅም ስለሚገኝ ነው። ገንዘብ፣ ፋይናንሻሊ ተጠቃሚ ናቸው። በብላተር የሚነጋለ ነው እየነገሩኝ ያሉት። እሱ ብቻ አይደለም። ቴካሁን በእኛ አገር እንደ አንቡ ጎል ፕሮጀክት አይነት ማለት ነው። አሁን በመሬት ላይ የተሰራ ስራ ነው። ስልጠናዎች አሁን በየጊዜው ይሰጣሉ፣ በመሬት ላይ የሚሰሩ ናቸው። ይሄ ለምን አያስወድድም? ለፌዴሬሽኖችን ቢሆን ኦፊሻል እኮ የሚላክ አለ እኛ አሁን በፊት ሁለት መቶ ሀምሳ ሺህ ላክልናል። በቃዝ ነው በሕጋዊ እናስገባለን። በየዓመቱ ማለት ነው በየዓመቱ ሰባት መቶ ሀምሳ ሺህ ደረሰ። ይሄ አሁን ሲመጣ እንግዲህ ምን ይሄ ድብቁ እኮ የለውም። የእኛ አካውንት ወደ ኢትዮ አይቶ የምናስገባው ነገር ስንት ደረሰ አሉኝ። መጀመሪያ የሚላከው ይሄን ያህል ነበር። አሁን ይሄን ያህል ደረሰ። ከሰባት መቶ ሀምሳ ሺህ አሁን እንዳው ወደ ሚሊዮን እናሳድጋለን ሲባል ሁሉ ደብዳቤ መጥቶ ነበር። ፊፋ ማለት ነው። እንግዲህ በየዓመቱ የኢትዮጵያ እግር ኳስ ፌዴሬሽን የሚያገኘው የሚያገኘው ማለት ነው ይሄ ሲጨመር ይሄ ፌዴሬሽን በዚህ ቢወደው ምን ጥፋት አለ የምናውለው አገር ስራ ያለ ስራ ነው። ኦፊሻሊ ነው የሚመጣው በድብቅ አይደለም። በባንክ አካውንት በሕጋዊ ነው የሚመጣውና ይህ ነገር ነውና በዚህ ደረጃ ማየት ነው የሚያስፈልገውና የፋይናንሳል ችግርን እኮ መቅረፍም አንድ ስራ ነው። በግል ከሆነ ግን ሌላ ጉዳይ ነው። ነገሮችን እንደዚህ ነው ማየት ያለብንና በኛ በአፍሪካን የአፍሪካ ውጭ ስናነብ እንግዲህ ከልማትና ከእግር ኳሱ እድገት አንፃር ነው፣ ለአፍሪካ ሚዞት ትኩረት አንፃር ነው። ድጋፉ ለዚህ ብላ ትላላችሁ። ጊዜው እነኚህ የሙስና ክሶች የመጡበት ሰዓት የቀድሞና የአሁኑ የፊፋ አመራሮች የታሰሩበት ጊዜ ከምርጫው ጋር ከፊፋ ኮንግረስ ከሚካሄድበት ጊዜ ጋር ተገጣጠመ። አንዳንድ ወገኖች ሁኔታው የተነሳ አሁን ጊዜው የተመረጠው የዓለም ዋንጫን በማጣታቸው ያጡ ሀገራት ማለት ነው ለኳታርና ለራሻ የተሰጠው ለእኛ ይሰጣል የሚል ለእኛ ይሰጥ የሚል ስሜት የነበራቸው ሀገራት በእነሱ ግፊት የመጣ ነው የሚሉ ትልቁ እንዳውም ያው ከዚህ ፊት በብዛት የሚሰማው ቶን የሚሰማው ድምፅ ለኳተር የሰጠው በዚህ ወይዘር ውስጥ በዚህ ክላይሜት እንዴት ዛ ተሰጠ ረሽያ የተሰጠው አላግባብ ነው እንግሊዝ ጠይቀው ሌሎች ጠይቀው የሚል ነገሮች በጣም ጎልተው ይወጡ ነበር። አሁንም ቢሆን አንዳንዶች ከተነገረ በኋላ ሪቨርዝ ሊሆን ይችላለኛ እያሉ የሚናገሩ አሉ። ስለዚህ ምን ለማለት ነው የሆነ ግፊቶች እንዳሉ ግን ምንም ጥርጥር በጭብጥ ይሄኛው ወገን ይገፋል ያኛው ተብሎ መናገር ባይቻልም ፕሬዥሮች እንዳሉ ግን ግልጽ ነው። አንደኛ ከተመረጡ በኋላ በምን ፕሬዥር የለቀቁት ምን ሆኖ ነው? እሱ ራሱ አንድ ጥያቄ ነው። አጨብጭቦ ሰው ከወጣ በኋላ እሳቸው ስራ ካሉ በኋላ በዚህ መሀል የመጣው ምንድን ነው ቢባል እንግዲህ ሙሉ በሙሉ አልተናገሩ ይሆናል እና ምንም በጉባኤ ብመረጥም ያለው ወደደኝ ወገን አለ አይነት ነገር ነው አቀራረባቸው። ከእሳቸው ድምጽ የሚሰማና ይሄ አንድ የሆነ ፕሬዥር እንዳለ ያሳያል ነበር አቶ ጁኔዲ ባሻቲልሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት። በጣም አመሰግናለሁ ስለ ጊዜው። በአሜሪካ ድምጽ ሬዲዮ አድማጭ ስም አመሰግናለሁ።